የትግራይ ክልል ምክር ቤት አዲስ የወረዳዎች አደረጃጀት አዋጅ አጸደቀ ይላል። ምክር ቤቱ ለመጀመሪያ ጊዜ በጉባኤው የትግራይ መልሶ ማቋቋም ድርጅትም የስራ ሪፖርት ሰምቶ ማጽደቁን ገልጦ፣ ሙልጌታ አስፋ ተከታዩን አድርሶናል። የትግራይ ክልል ምክር ቤት አምስተኛ ዘመን አስራ ስምንተኛ መደበኛ ጉባኤም ባለፈው ቅዳሜ የጀመረ ሲሆን ለተከታታይ አራት ቀናት ተካሂዷል። የክልሉ መንግስት የስድስት ወራት ስራ አፈጻጸም ሪፖርት፣ የጠቅላይ ፍርድ ቤትና ዋና ኦዲተር ጽህፈት ቤት ሪፖርቶችም ለምክር ቤቱ ቀርበዋል። እንዲሁም ለመጀመሪያ ጊዜ ምክር ቤቱ የትዕምት የስራ ሪፖርት ቀርቦ ውይይት ተካሂዶበታል። በጉባኤው ትዕምት 229 ቢሊዮን ብር ጠቅላላ ሀብት እንዳለው ተገልጿል። አምስት ቢሊዮን ብሩ በረጅም ጊዜ ብድር የሚከፈል ማዕከል ሦስት ቢሊዮን ብሩ ደግሞ በአጭር ጊዜ ብድር የሚከፈል ነው ተብሏል። ምክር ቤቱ የትግራይ ብሔራዊ ክልላዊ መንግስት ወረዳዎች ዳግም ለማቋቋም የወጣ ረቂቅ አዋጅ በሰባት ተቃውሞ፣ በስድስት ድምፀ ተአቅቦ በአብላጫ ድምፅ አጽድቆታል። በአዲሱ የወረዳዎች አደረጃጀት በትግራይ የወረዳዎች ቁጥር ከ36 ወደ 57 ያድጋሉ። አዲሷ አደረጃጀት በህዝብ ብዛት፣ ርቀት፣ የመሬት ስፋት፣ የመሬት አቀማመጥና የህዝብ ፍላጎት መሰረት በማድረግ እንደተፈጸመም ተገልጿል። የትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረ ጽዮን ገብረ ሚካኤል የወረዳዎች ዳግም የማደራጀት ስራ ሰፊ ጥናት እየተካሄደበት ነው ብለዋል። በአዋጁ ላይ በቀጣይ አስፈላጊ በሆነ ጉዳይ ውይይት ይካሄድበታል ሲሉም ገልጿል። በተጨማሪም 18 ከተሞች ሶስተኛ ደረጃ ከተማ ተብለ እንዲደራጁ የቀረበ አዋጅ ጸድቋል። በትግራይ አዲስ የወረዳ አደረጃጀት እየተካሄደ መሆኑን ተከትሎ በተለያዩ አካባቢዎች በወረዳ እንደራጅ ጥያቄ ነዋሪዎች ሲያነሱ ቆይተዋል። ለአሜሪካ ድምፅ ሙልጌታ ጽቡሀ መቀለም።